በኢትዮጵያ በትግራይ ክልል የሚገኙ ህጻጽና ሽመልባ የተባሉ ሁለት የኤርትራውያን ስደተኞች መጠለያ ጣቢያዎችን ልትዘጋ መሆኑን የስደትና ከስደት ተመላሾች ጉዳይ ኤጀንሲ ዛሬ አስታወቀ። በሁለቱ የስደተኞች መጠለያዎች በሕይወትም ሆነ በንብረት ላይ ለደረሰው ጉዳት ተጠያቂው ህወሓት ነው ሲሉ የኤጀንሲው ዋና ዲሬክተር ተናግረዋል። መለስካቸው አምሃ ዝርዝራለው። ዛሬ ረፋዱ ላይ በውጭ ጉዳይ ሚኒስቴር በሰጡት ጋዜጣዊ መግለጫ የስደተኞችና ከስደት ተመላሾች ኤጀንሲ ዋና ዲረክተር አቶ ተስፋውን ጎበዛይ የሽመልባና የህጻጽ የስደተኛ መጠለያዎች በመንግስት በኩል እንዲዘጉ የተወሰነ እንደሆነ ገለጹ። ዋና ዳይረክተሩ እንዳብራሩት ከሆነ ሁለቱም መጠለያ ጣቢያዎች በተባበሩት መንግስታት ድርጅት የስደተኞች ኮሚሽን ህግ መሠረት መጀመሪያውኑ መከፈት የሌለባቸው ናቸው። በዓለም አቀፉ የስደተኞች ኮሚሽን ደንብ መሰረት የስደተኛ መጠለያዎች ከድንበሮች በሀምሳ ኪሎ ሜትር ርቀው መመስረት ሲኖርባቸው የሽመልባ መጠለያ 20 ኪሎ ሜትር ብቻ ርቆ የሚገኝ እንደሆነ የጠቀሱት አቶ ተስፋሁን እንዴት በወቅቱ እንደተመሰረተ ይጠይቃሉ። መጀመሪያውንም ልክ አልነበረም፣ አሁንም የሚቀጥልበት አግባብ የለም በሚለው ተነጋግረን ሽመልባ ላይ ያሉ ስደተኞችን ወደ ሌሎቹ ካምፖች በመውሰድ ወይ ወደ ሌሎች ካምፖች በማስገባት ወይ ከካምፕ ውጭ እንዲኖሩ መብት በመስጠት ወይም ኢንቴግሬት በማድረግ ከማህበረሰቡ ጋር በመቀላቀል ያንን ካምፕ መዝጋት የሚቻልበት መንገድ ላይ ተነጋግረን ተስማምተናል። ሁለተኛው ህጻጽ ነው። ህጻጽ በጣም በረሃ ውስጥ ያለ ካምፕ ነው። ደደቢት በረሃ ውስጥ ማለት ነው። ለኑሮ የሚመቻ አይደለም። ለስደተኞቹ የሚመቻ አይደለም። ብዙ ጊዜ ስደተኞች እዛ ካምፕ ላይ ይመዘገቡና አንድ የመታወቂያ ካወጡ በኋላ ጥለውት ነው የሚወጡት። ምክንያቱም ኮንዲሽኑ ለኑሮ የሚመቻ አይደለም። ያ በመሆኑ ምክንያት ብዙ ጊዜ እንቅስቃሴ ተደርጓል። የዛሬ አመት ከምናምን ያንን ካምፕ ለመዝጋትና ስደተኞችን ወደ ሌላ ቦታ ለመውሰድ መንግስት ብዙ ስራዎችን ሰርቶ ነበረ። ከዚህ ውስጥ ለምሳሌ ለ1200 ስደተኞች የከተማ መታወቂያ ሰጥቷቸው ነበር። እና ያንን ካምፕ ለመዝጋት ብዙ ጥረቶች ቢያደርግም በወቅቱ የነበረው አመራር የህወሓት እና አንዳንድ አካላት እንቅፋት ፈጥረው አስተጓጉለውታል። ያንን እንቅስቃሴ ማለት ነው። ለምንድነው እንዳይዘጋ ያሰናከሉት ካልን፣ እንግዲህ አሁን የሆነ ያለው ጋር አስተሳሰን ስናየው ጉዳዩ ግልጽ ነው የሚመስለኝ፣ ደባው ግልጽ ይመስላል። ዳይሬክተሩ ሁለቱም መጠለያዎች በወታደራዊ ግጭቱ በእጅጉ እንደተጎዱም አልሸሸጉም። በእሳቸው አገላለጽ በቁጥር የበዙ ውጊያዎች በእነዚህ መጠለያዎች አካባቢ ተደርገዋል ወይንም በነዚህ ስፍራዎች አልፈዋል። ስደተኞቹም ባልጠበቁትና እነሱን በማይመለከት ጦርነት መካከል ተጠምደዋል ብለዋል። አቶ ተስፋውን እንግዲህ በአጠቃላይ በሀገራዊ ማዕቀፍ ካየ ነው እዛ ክልል ውስጥ ብዙ ጥፋት ተፈጽሟል፣ ብዙ ንብረቶች ወድመዋል። የጦርነት ያመጣው አንዱ ጉዳይ ማለት ነው። ለዚህ ተጠያቂው ያው ህወሀትና እሱ የሚመራው ጁንታ ነሱ። አብዛኞቹን ጥቃቶችም ስደተኞችን አነጋግረናል። ጥቃት ፈጸመብን የሚሉት ጁንታውንና ሚሊሻውን ነው ለምሳሌ እኔ በግሌ 55 በላይ ስደተኞችን ኢንተርቪው አድርጌያለሁኝ። በማንኛውም የቲሜ አባልም ስደተኛ ሲመጣ የመጀመሪያ የሚያደርገው ነገር የተከሰተውን ጉዳይ አካውንት መውሰድ ነው። ስለዚህ ተፈጸመብን የሚሉት ይሄንን ነው። በተለይ የኤርትራ ሰራዊትና ኢሳያስ እያገዙ ነው የሚለው ፕሮፓጋንዳ በጣም ዲፕ ሩትድ ስለሆነ በዛ ምክንያት ሚሊሻውም ምኑም እንደ ጠላት የማየትና ጥቃት እንደፈጸመባቸው ይገልጻሉ። በዚህም የደረሱ የሞት ወይም ሌሎች ጉዳቶች ሊኖሩ ይችላሉ። እሱን እያጣራ ነው ምን ሆነው። አቶ ተስፋውን ጎበዛይ በአሁኑ ጊዜ በክልሉ ያሉትን ስደተኞች በተለይም በሁለቱ መጠለያዎች ውስጥ የነበሩ ስደተኞችን በተመለከተ እየተሰራ ነው ያሉትም ዘርዝረዋል። በማይ አይኒና በአዲሃሮሽ የሚገኙትን ጣቢያዎች በማስፋፋትና ምቹ በማድረግ ወደ እነዚህ መጠለያዎች ስደተኞቹን እያስገቡ እንደሚገኙም ገልጸዋል። ይሁንና በዓለም አቀፍ መገናኛ ብዙሀን ይህን በተመለከተ የሚሰራቸው ዜና ትክክል አይደለም ሲሉ ቅሬታቸውን ገልጸዋል። ከዚህም ባሻገር ኖርዌጅን ሬፊውጂ ካውንስል በአጽሮት አጠራሩ ኤአርሲ በተሰኘው ድርጅት የተሰነዘረው ነቀፌታ በተመለከተ ከጋዜጠኞች ለቀረበው ጥያቄም ምላሽ ሰጥተዋል። ኤንአርሲ ጋር አሁንም አብረን የሰራን ነው እውነቱን ለመናገር በቅርቡም አክሰስ ጠይቀው ወደ ማያኒ እና ዲሃሩሽ አክሰስ ሰጥተናቸዋል። በሚዲያ የሚናገሩት ግን ለእኛ እንግዳ ነው። በዚህ ደብዳቤ ጠይቀው ያስፈቅዳሉ። በጎን ደግሞ ሚዲያ ላይ ወጥተው አክሰስ አይሰጥም ብለው መንግስትን ይወቅሳሉ። ሶ እኛ ሁለቱን ካምፖች በሚመለከት በጣም በአጭር ጊዜ አክሰስ ሪኬስቶችን እንሰጣለን። ምክንያቱም አብዛኛውን ሰርቪስ የሚሰጡት የውጭ ተቋማት ናቸው። ስደተኞች ስለሆኑ አገልግሎት የሚሰጡት አንዱ ጤና፣ አንዱ ምግብ፣ አንዱ ውሃ፣ አንዱ ሌላ አገልግሎት የሚሰጡት የተለያዩ ተቋማት ናቸው። ስለዚህ እነዚህ ተቋማት ካልሄዱ ስደተኞቹ አገልግሎት ማግኘት ስለሚያስቸግር በተቻለ መጠን በፍጥነት ሰስ እንዲያገኙና እንዲሄዱ እያደረግን ነው። በጎንደር ደባርቅ፣ አዲ አርቃይ፣ ማይፀምሪ መንገድ በጣም ብዙ እንቅስቃሴዎች አሉ። በጣም ብዙ አክሰስ ያገኙና ስራ እየሰሩ ያሉ ድርጅቶችም አሉ። አቶ ተስፋውን በዚሁ ጋዜጣዊ መግለጫ በሁለቱ የስደተኛ መጠለያዎች ማለትም በሺመልባና በሕጻጽ የነበሩ ወደ ሀያ ሺህ የሚጠጉ ኤርትራውያን ስደተኞች የት እንደደረሱ አይታወቅም የሚሉና ሌሎችም ተመሳሳይ ዘገባዎች ጨርሶ መሠረተ ቢስ ናቸው ብለዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ